ግብፃውያን ትናንት በአሌክሳንድሪያ ከተማ በአጥፍቶ ጠፊ የቦምብ ጥቃት የተገደሉ ወዳጅ ዘመዶቻቸውን ተሰናበቱ። በቅዱስ ሚና ገዳም የተፈጸመው የቀብር ስነ ስርዓት ከፍተኛ የጸጥታ ጥበቃ የታየበትና ሐዘን ያረበበብን ነበር። ዛሬ ንጹሐን ወጣቶቻችንን ተሰናበት ናቸው። ነፍሳቸው በሰላም እንዲያርፉ ተመኘ ሁላቸው። ነገር ግን ሀዘን ልቤን ሰብሮታል። አልዝን የምለአኒ። በአሌክሳንድሪያ ከተማ በሚገኘው የቅዱስ ማርቆስ ካቴድራል ላይ በተፈጸመው ጥቃት የሶስት ፖሊስ መኮንኖችን ጨምሮ 17 ሰዎች ሲገደሉ 48 ቆስለዋል። ጥቃቱ ያነጣጠረው ግን በአሌክሳንድሪያ ብቻ አልነበረም። ከዋና ከተማዋ ካይሮ በ130 ኪሎ ሜትር ርቀት ላይ በምትገኘው የታንታ ከተማ የቅዱስ ጊዮርጊስ ቤተክርስቲያን ደጃፍ ላይ በተፈጸመ ሌላ ጥቃት 27 ሰዎች ተገለዋል። የክርስትና እምነት ተከታዮች የሆሳ እና ዕለትን በሚያከብሩበት ዕለተ እሁድ በተፈጸመው ጥቃት 78 ሰዎች ቆስለዋል። በታንታ ከተማ የሚገኘው ቤተክርስቲያን ካህን ታውፊክ ኮቤሽ ሐዘን ከገባቸው መካከል አንዱ ናቸው። እመኑኝ፣ በዚህ አስከፊ ወቅት አስቀያሚ ህመምና ግራ መጋባት እየተሰማን ነው። ከእኛ ጋር በአንድ አገር የሚኖሩ ፍቅርና ጓደኝነት የተጋራናቸውና ጠንቅቀን የምናውቃቸው ሰዎች እንዲህ አይነት ድርጊት ይፈጽሙብናል ብለን አልጠበቅንም። የሃይማኖት አባቱ ታውፊቅ ኮቤሽ መሰል ድርጊት አልጠበቅንም ይበሉ እንጂ የክርስትና እምነት ተከታዮች ጥቃትና በደል ሲፈጸምባቸው የመጀመሪያው አይደለም። መቀመጫውን በዩናይትድ ስቴትስ ያደረገው ታህሪር የመካከለኛው ምስራቅ ጥናት ተቋም እንደሚለው የእሁድ ዕለቱን ጨምሮ ባለፉት አራት ወራት 26 ጥቃቶች በግብፅ የክርስትና እምነት ተከታዮች ላይ ተፈጽመው 88 ሰዎች ተገለዋል። መቀመጫውን በብሪታንያ ያደረገው የቻታም ሃውስ የፖሊሲ ጥናት ተቋም የመካከለኛው ምስራ ጉዳዮች ተንታኝ የሆኑት ዴቪድ ቡተር ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ታጣቂዎች በግብፅ የሃይማኖት ውጥረት ለመፍጠር አብያተ ክርስቲያናቱን ኢላማ አድርገዋል ብለው ያምናሉ። ባለፈው ጥር ወር ካይሮ በሚገኘው ካቴድራል ላይ ጥቃት ተፈጽሞ ነበር። በቅርቡም በሰሜናዊ የሲና በረሃ አል ይሪሽ ተብሎ በሚጠራው አካባቢ በክርስትና እምነት ተከታዮች የመኖሪያ ቤቶች ላይ ጥቃት ተፈጽሞ ለመሰደድ ተገደው ነበር። ራሱን እስላማዊ መንግስት ብሎ የሚጠራው ታጣቂ ቡድን ሆነ ብሎ የክርስትና እምነት ተከታዮችን ኢላማ አድርጓል። አብያተ ክርስቲያናቱ ላይ ጥቃት ለመፈጸም ቀላል በመሆናቸው በታጣቂዎቹ ተመርጠዋል ማለት ይቻላል። ከዚህ በተጨማሪ በግብፅ ህዝብ መካከል ሃይማኖታዊ ውጥረት ለመፍጠርና የጸጥታ ኃይሎች የከፋ እርምጃ እንዲወስዱ በመተንኮስ ተጨማሪ ችግር ለመፍጠር የታቀደ ጭምር ነው። በዕለተ እሁድ ለተፈጸሙት ጥቃቶች ራሱን እስላማዊ መንግስት ብሎ የሚጠራው ታጣቂ ኃላፊነት ወስዷል። ፕሬዚዳንት አብዱልፋታህ አልሲሲ የጦር ሰራዊቱን በመላ አገሪቱ ያሰማሩ ሲሆን የሶስት ወራት የአስቸኳይ ጊዜ አዋጅ ደንግገዋል። መንግስታቸው ግን የክርስትና እምነት ተከታዮችን ደህንነት ለመጠበቅ ቸልተኛ ነው እየተባለ ይተቻል። አሁንም ዴቪድ ቡተር፣ አናሳዎቹ የክርስትና እምነት ተከታዮች ለበርካታ ዘመናት በጽንፈኛ የእስልምና እምነት አራማጆች ጥቃት ሲፈጸምባቸው ቆይቷል። የመንግስት ባለስልጣናቱ ለክርስትና እምነት ተከታዮች ሐዘኔታ አይላቸውም። ለእነሱ በሚያደርጉት የጸጥታ ጥበቃም ትጉ አይደሉ። ሲሲ በጎርጎሮሳዊ 2013 ዓ ም ወደ ሥልጣን ሲመጡ የክርስትና እምነት ተከታዮች በሙርሲ ደጋፊዎች ጥቃት ተፈጽሞባቸዋል። ጽንፈኛ እስልምና የሚያራምዱት ወገኖች ለሚፈጽሙት ጥቃት የክርስትና እምነት ተከታዮቹ የሲሲ ጥብቅ ደጋፊዎች ሆነዋል፣ የሙስሊም ወንድማማቾችን ይቃወማሉ የሚሉ ክሶችን ለማሳመኛነት ያቀርባሉ። በአሜሪካው የጆርጅ ዋሽንግተን ዩኒቨርሲቲ በጽንፈኝነት ላይ ምርምር የሚያደርጉት ሙክታር አዋድ ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን ለግብፅ የከፋ ሃይማኖታዊ ውጥረት ደግሶላታል ሲሉ ያስጠነቅቃሉ። የግብፅን ፋሲካ ኢላማ ማድረግ ቀዝቃዛ፣ ግን ደግሞ የተጠና የቡድኑ ስልት ነው የሚሉት አዋድ እንደ ኢራቅ ያለ ሃይማኖታዊ ውጥረት በግብፅ ለመቀስቀስ ቡድኑ መወጠኑን ይናገራሉ። የጸጥታና ደህንነት ተንታኞችም የአልሲሲ መንግስት በዚህ ወር መገባደጃ የሮማ ካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳት ፖፕ ፍራንሲስ የሚጎበኟትን አገር ከሁከት መታደግ ስለመቻሉ ስጋት አላቸው።